የአየር ንብረት ለውጥ በኢትዮጵያ ያለውን የጤና ችግር ሊያባብስ እንደሚችል የዓለም የጤና ድርጅት አስታውቋል። በአየር ንብረት ለውጥ ምክንያት የሚከሰት ከፍተኛ ሙቀት፣ ድርቅ፣ በእጅጉ የተዛባ ዝናብና የሚከተለው ጎርፍ ሀገሪቱን ለተለያዩ የጤና ቀውሶች ሊዳርጋት እንደሚችልም ጠቁሟል። መለስካቸው አመሃ ተከታዩን ዘገባ ልኳል። በተባበሩት መንግስታት የዓለም ጤና ድርጅት ትናንት ይፋ ያደረገው ይህ መግለጫ እንዳመለከተው የአየር ንብረት ለውጥ በኢትዮጵያ ቀድሞም ቢሆን የሚታዩትን የጤና ችግሮች በማባባስ ስጋት እየፈጠረ ይገኛል። ድርጅቱ የአየር ንብረትና ጤና የ2015 ሀገራዊ ገጽታ በሚል ርዕስ ያሳተመውን ዘገባ አስመልክቶ ባሰራጨው በዚህ የአጭር መግለጫው በየጊዜው እያሻቀበ የሚሄደው የአየር የሙቀት መጠን፣ ከፍተኛ የሙቀት ማዕበል፣ እጅግ የተዛባ የዝናብ አጣጣል፣ ጎርፍና የመሬት መንሸራተት አሁን የሚታየውን የተላላፊ በሽታዎችን መዛመት፣ የምግብ ዋስትና ችግርንና ድህነትን በማባባስ ረገድ ያለውን ፈተና ይበልጥ ያከፈዋል ይላል። አቶ ጎይቶም ገብረ መድህን በጤና ጥበቃ ሚኒስቴር የአየር ንብረት ለውጥና ጤናን በተመለከተ አማካሪ ናቸው። በእርሳቸው አገላለጽ በአየር ንብረት ለውጡ ምክንያት የሚከሰቱ ለውጦች በሀገሪቱ ሁሉም ክፍሎች መከሰታቸው አይቀርም። ይሁንና በለውጡ ምክንያት የሚከሰቱ የተለያዩ አደጋዎች በተለያዩ የሀገሪቱ ክፍሎች የሚያደርሱት ጥፋት ደረጃው ይለያያል ይላሉ። ለምሳሌ አሁን ጎርፍ ካነሳን ኢትዮጵያ ውስጥ ያሉትን ተፋሰሶች ታችኛው ክፍል ለምሳሌ የኦሞ ወንዝን ከላይ ጀምሮ ከግቤ ጀምሮ እየተጠራቀመ እየተጠራቀመ ይመጣና ኃይሉ እየጨመረ ይመጣል እና እንትኑ ወንዙ ሞልቶም ሊወጣ ይችላል። ግን አሁን ምናልባት የግቤ ሶስት ግድብ ስለተሰራ ሊቀንስ ይችላል። ሌላው የአዋሽ ተፋሰሳል አዋሽ ተደጋጋሚ ከወንዙ ወጥቶ የሚያጠቃበት እንትን አለ። ሌላው ደቡብ ትግራይ አካባቢም የጎርፍ ነበር ከዚህ በፊት የነበረው ማለት ነው። ሌላው ጣና ዙሪያ የፎገራ የሚባለው ውሃው ስለሚሞላ ጎርፍም ባይሆን እስከ ቤታቸው ድረስ ይገባል እዛ አካባቢ ላሉት ሰዎች። አቶ ጎይቱም ዘንድሮ በኤልኞ ክስተት ምክንያት የተፈጠረው ድርቅ ያደረሰው ችግር እንዳለ ሆኖ ከረዥም ዓመታት ጀምሮ ሲጠራቀም ከቆየው የዓለም አቀፉ የአየር ንብረት ለውጥ ጋር ያለው ልዩነት በሚገባ እንዲጤን ያሳስባሉ። ስለሆነም ድርቅ ይከሰትባቸዋል ያሏቸውን የሀገሪቱ ክፍሎች የዘረዘሩት አሁን የሚታየውንም ሆነ ምንጊዜም ሊከሰት የሚችለውን የድርቅ ሁኔታ ያገናዘበ እንደሆነ ያስረዳሉ። ተደጋጋሚ ድርቅ የተከሰተባቸው ቦታዎች አሉ። ለምሳሌ የትግራይ ምስራቅና ደቡባዊ ዞን አካባቢ፣ ምስራቅ አማራ ማለት ወሎ አካባቢ፣ ምስራቅ ኦሮሚያ ሀረር አካባቢ፣ ቦረና አካባቢ፣ ደቡብም ወደ ጫፍ አካባቢ እንደዚህ ድርቆች ይከሰታል፣ በተደጋጋሚ ማለት ነው። ከፍተኛ ሙቀት የሚታይባቸው የሀገሪቱን ክፍሎች በተመለከተም አቶ ጎይቶም ይህን ብለዋል። ሙቀት በሚመለከት ግን ያው የሚታወቀው የምስራቁ ጫፍ የኢትዮጵያና የምዕራቡ ጫፍ ከፍተኛ ሙቀት አላቸው። እነዚህ እንግዲህ ሙቀት እየጨመረ መጣ አካል አዲስ አበባ ሙቀት ጨምረዋል። አዲስ አበባ ሙቀት ከጨመረ የነዛ ደግሞ ከነበረው ከፍተኛ ሙቀት መልሶ ሲጨምር በስራ ላይ ጫና ይፈጥራል። በዚህም የተነሳ ይመስለኛል የስራ ሰዓት ጋምቤላን ብንወስድ ሁመራ አካባቢ ብንወስድ የስራ ሰዓቱ ቶሎ ጠዋት ይገቡና ወደ ስድስት ሰዓት አካባቢ ወጥተው እንደገና ወደ ዘጠኝ ሰአት እንደዚህ አካባቢ ነው የሚገቡትና ስራን ላይ ጫና ይፈጥራል። ይሄ ሙቀት ማለት አቶ ጎይቶም እንደሚሉት የአየር ንብረት ለውጥ የሚያስከትለው ተጽዕኖ ዘርፈ ብዙ ነው። በተለይም በሰው ልጆች ጤና ላይ የሚያሳድረው ጫና እጅግ ውስብስብ እየሆነ መምጣቱንም ያስረዳሉ። በኢትዮጵያ ቀድሞ የማይታወቁ የበሽታ አምጪ ቫይረሶች ወይም ባክቴሪያዎች ከቅርብ ዓመታት ወዲህ መከሰታቸውንም ይጠቅሳሉ። ደንጌ ፌቨር የሚባል ገና የአማርኛ ስም ያልወጣለት በሌላው ዓለም የነበረ በኢትዮጵያ ግን ለመጀመሪያ ጊዜ ነው ድሬዳዋ አካባቢ የተከሰተው ማለት ነው። ቢጫ ወባ የሚባለው የሎ ፌቨር የሚባለውም ከ60 ዓመት በፊት ነበር ኢትዮጵያ የነበረው ጠፍቶ ኖሮ ካቻምና መስለኝ ደቡብ አካባቢ የታየው ማለት ነው ደ ወደ ኦሞ አካባቢ ነው እዛ ነው የታየው። አሁን የአየር ሙቀት መቆጣጠር ካልቻል ተጨማሪ ሌሎችም አዳዲስ በሽታዎች ሊመጡ ይችላሉ። በተባበሩት መንግስታት የዓለም ጤና ድርጅት ዋና ዲሬክተር ዶክተር ማርግሬት ቻን ፕላኔታችን የሰውን ጤንነት በመልካም ሁኔታ ጠብቆ የማኖር ችሎታዋን እያጣች ነው ሲሉ ስጋታቸውን ገልጸዋል። ስለሆነም በዓለም ላይ በሚታየው የአየር ለውጥ ምክንያት የተከሰቱትን ከባድ ፈተናዎችና ያንዣበቡ አደጋዎችን ለመቀነስ ወቅቱን የጠበቀ እርምጃ እንዲወሰድ መግለጫው ዓለም አቀፉን ማህበረሰብ ያሳስባል። በዓለም ጤና ድርጅት የተዘጋጀው ይህ የአየር ንብረት ለውጥና ጤና የ2015 ሀገራዊ ገጽታ የተሰኘው ዘገባ ለመጀመሪያ ጊዜ የተሰናዳው ለ15 ሀገሮች ብቻ ሲሆን ኢትዮጵያ ከእነዚህ አንዷ መሆኗ ነው።